ኢትዮጵያ አሁን ያለችበትን ሁኔታ እንዴት ነው እርሶ የሚገልጹት እንደ ፖለቲካ ሳይንቲስት? አሁን ያለንበት ሁኔታ ምናልባሽ እንደምናውቀው ማንኛውም መንግስት ሰላም፣ ልማትና ዴሞክራሲ ነው እና መንግስት ብቻም ሳይሆን የማንኛው ሀገር ራእዩ እነዚህ ሶስቱ እንዲያሳካ ነው። የአንድ መንግስት ደግሞ ትልቁ ኃላፊነት ህግና ስርዓትን ማስከበር ነው የሚመጣው። አሁን ሳየው ሂደን ሂደን ከሀያ አምስት አመታት በኋላ ግን እንደገና የሰላም ጥያቄ ከሰማንያ ሶስት በፊት እንደነበረበት ሁሉ ያነሳንበት እና የነገ ሁኔታ ምን ይሆናል ወደሚል ጥያቄ እናይበት ሁኔታ ሆነዋል። ስለዚህ አሁን ያለንበት ኢትዮጵያ ለእኔ መስቀለኛ እንኳን ባልል፣ ነገር ግን የነገን ሁኔታ በጥንቃቄ የሚታይበት ደረጃ የደረስንበት ሁኔታ ነው የሚመስለኝ እና በመንግስት በዜጎች እና በሀገር ህልውና መካከል ያለ ግንኙነት ምን መሆን እንዳለበት የምንወያይበትና ከባድ ጥያቄ እና ከባድ ፈተና የተደቀነበት ጊዜ ነው ማለት እችላለሁ። በኢትዮጵያ የሚታዩትን ችግሮች አሁን እርሶ እንደጠቃቀሷቸው የሰላም እንበላቸው፣ የጸጥታ ይባሉ ወይም ሌላ ለመፍታት መንግስት እስካሁን የተለያዩ እርምጃዎች ወስዷል። የባለስልጣናት ሹምሽር ተደርጓል። የአስቸኳይ ጊዜ አዋጅ ታውጆ ነበረ። የገዢው ፓርቲ ባለስልጣናት እየተቀያየሩ ነው። እነዚህ እነዚህ መፍትሄ አልሆኑም ማለት ይቻላል። መፍትሄው ዞሮ ዞሮ ለአንዱ ለመቀያየር ምክንያት አንዱ ችግር የሚመስለኝ የነበረው አመራር ካሉ ጥያቄዎች እና ካሉ ሁኔታዎች አለመሄድ ነው። ለተደጋጋሚ የሚኒስትሮች ሽምሽር እና በተደጋጋሚ ደግሞ አዳዲስ ሚኒስትሮች ይመጣሉ። እንደገና ግን ችግሩ ሳይፈታ የቆየበት የሚመስለኝ በኢህአዴግ ላይ ዩኒቲ ኦፍ ፐርፐዝ እና ዩኒቲ ኦፍ ኮማንድ የላላ መሆኑን የሚታይበት ሁኔታ ነው ምክንያቱ። ከመጀመሪያው ሲጀምር በኢህአዴግ ባህር ያልነበሩ ነገሮች ተቀጽለዋል። አንድ ሆኖ አቋም ሲገልጹ ሲመሩ የነበሩበት አሁን ግን ስናየው አንዱን ሌላውን ሁሉ የሚወቅስበት የአለማ አንድነትና የመሪነት አንድነት እንደሌለ ለዛም ተደጋጋሚ ጥልቅ ተሀድሰውም ሰው የአሁኑ ጉባኤም የገብበት ሁኔታ እናያለን። እና ሰውም መቀየር እንደ አንድ ምክንያት ሊሆን ይችላል ግን ዝሮዝሮ ዝሮ ትልቁ ነገር መሆን ያለበት ዩኒቲ ኦ ፐርፐዝ የዓላማ አንድነት መፍጠር መቻል አለመቻል ነው ትልቁ መታየት ያለበት። ኢህአዴግ በተደጋጋሚ ስብሰባ ገብተዋል፣ መፍትሄ ይዞ ሲመጣ ግን እንደ አንድ ሆኖ ያለመውጣት ችግር ይታይባቸዋል። በሁሉም የቲፒኤልኤፍ ጉባኤ ነበረ። በትግራይ እንደምናየው ተስፋ የፈነጠቀ ሆኖ አግኝተነዋል። ቢያንስ አመራሩ ወደ አንድ ወጥ አመራር እንደሚሆን ኤክስፔክት አድርገናል እና በኢህአደግም ይህንን ነው የሚጠበቀው። ምክንያቱም እንደምናውቀው በኢትዮጵያ ፖለቲካ ባህል ጠንካራ መንግስትን የመፈለግ ባህል ነው ያለን። ጠንካራ ሲባል እንደሌሎቹ ዝም ብሎ ዴሞክራሲያዊና ኢንኩሊሲቭ የሆነ ባህል፣ ወደዛ ገና የተሸጋገርን አይመስለኝም በሁኔታው ጠንካራ የሆነ መንግስት ማለት ስርዓትና ህግን ማስከበር የሚችል የዜጎች የስነ ልቦናና የአካል ጥቃትን መከላከል የሚችል ከዛ በኋላ ደግሞ የልማት የዲሞክራሲ የሚያስቀጥል መንግስት ነው። ትልቁ ነገር ፕራዮሪቲ የምንሰጠው በኢትዮጵያ ባህል እስካሁን እንዳየ ነው ነው እና እነዛ ሁኔታዎች ፈተና ላይ እየገጠሙት ይመስለኛል። ስለዚህ ትልቁ መፍትሄ የሚመስለኝ በኢህአደግ የዓላማ አንድነት እንዲኖር በህዝቡና በኢህአደግ መካከል ዳሩ ደግሞ ነገ ምን እንደሚሆን በግልጽ ውይይት መነጋገር ይህንን የሚመራ የሚያስፈጽም መንግስት ደግሞ መኖር እና ምናልባሽ የአሁኑ ጉባኤ የመጨረሻ ሆኖ እንዲሆን እንጠብቃለን። በተለይ በህዝባዊ ወያኔ ሀርነት ትግራይና በኦሮሞ ህዝብ ዴሞክራሲያዊ ድርጅት እንዲሁም በህዝባዊ ወያኔ ሀርነት ትግራይና በብሔረ አማራ ንቅናቄ መካከል አለመግባባት አለ። ስብሰባ ላይ ሁሉ ረግጦ እስከ መውጣት የሚያደርስ ልዩነት ተፈጥሯል ይባላል። ስለዚህ እንዲያው የምታውቁት ነገር አለ፣ ተመሳሳይ ወሬዎች ውስጥ ይሰማለሁ። ግን እስካሁን ግልጽ የሆኑ በመግለጫ ደረጃ የወጣ ነገር የለምና ምናልባት ደግሞ በኢህአደግ ፖለቲካ ባህል የሚባለውና የነበረው ደግሞ የተለያዩ ሁሉ ሊሆን ይችላል። አንዱ ግልጽ አይደሉምና አሁን ይህን ነው ለማለት በጣም ይከብደኛል። አንዳንዶች አሁን ያለውንም ችግር ይሁን ወደፊት ይመጣል ተብሎ የሚፈራውን የባሰ ወይም የከፋ ችግር ለማስወገድ መፍትሄው ብሔራዊ እርቅ ማውረድ ነው፣ የአንድነት ብሔራዊ መንግስት የሚባለው አይነት አስተዳደር መመስረት ነው። ለዚህ ደግሞ ገዢው ፓርቲ ኢህአዲግ ግንባር ቀደም ሚና መጫወት አለበት። ሌሎች ተቃዋሚ ፖለቲከኞችንም ማሰባስቦ ማማከርና መፍትሄ መፈለግ አለበት ይላሉ ሌሎች ደግሞ ኢህአዲግ ለዚህ ሀሳብ ስለማይገዛ ወይም ይህን ሀሳብ ስለማይቀበል ጨርሶ ከስልጣን መወገድ ነው ያለበት ይላሉና ምን አይነት መፍትሄ ነው እርስዎ የሚጠቁሙት? እኔ እንኳን የመጀመሪያ ሀሳብ የምነሳው ከኢትዮጵያ ፖለቲካ ባህል ነው ማለት ለምሳሌ ኢንክሉሲቭ የሆነ መንግስትና ብሔራዊ ወርቅ ሌሎች የሚሉ እነዚህ በስታብሊሽድ ዴሞክራሲ የሚታዩ ባህሎች ናቸው። ሁሉም በዜጋ በፖለቲካል ፓርቲዎች፣ በምሁራኖች፣ በምናምኖች ሁሉ የሀገሪቱ መሰረታዊ ችግር የስት ላይ ነው የሚሉ ሁሉ መግባባት የሌለበት ታያለህ እና እኔ አሁን መጀመሪያ ኢህአዴግ የራሱን አሳይመንት አሳይመንቱ መውሰድ ያለበት ደግሞ ለራሱ የፓርቲ ጥቅም ብቻ ሳይሆን ሀገሪቱ ያለችበት ሁኔታ አሁን በከባድ ሁኔታ ነው ያለ፣ ነው በኢትዮጵያ ችግሩ ኢህአዴግ ሲፈርስ ምን አይነት ሁኔታ ይኖራል የሚል ትልቅ ጥያቄ መጠየቅ ያለበት ይመስለኛል። አንዳንዴ የኢትዮጵያ ፖለቲካ ባህል አንድ መንግስት ሲመጣ ሌላው ሁሉም ነገር የሚፈራረስበት ሁኔታ ይታያል እና አሁን ያለው የኢህአዴግ ትልቅ ኃላፊነት እንዳለው ነው እኔ የምወስደው። ትልቅ ኃላፊነት ደግሞ መጀመሪያ የራስን ቤት አጥርቶ ወደ አለም አንዳንድነት እንዲመጣ የሚችለው ከሆነ ደግሞ የተፈለጉ ዜጎች እየጠየቁት ያለት የልማት የዴሞክራሲ ጥያቄ እና የመሪነት ጥያቄ ሁሉ እንዲመልስ፣ የማይቻለው ከሆነ ደግሞ በአንድ ሁኖ ሌሎችን እንዴት ማካተት እንዳለበት ደግሞ መጠየቅ ነው ያለበትና ኢህአደግ በማፍረስ የኢህአደግን ሚና መተካት የሚል ነው። ወደ ዓለም አንድነት ዜጎችን የሚያመጣ ኃይል ገና አለን ወይ የሚሉ ጥያቄ ሁሉ ያስነሳል። ትልቁ ፍራቻ እዛ ላይ ነው ያለ መሰለኝ። አገሪቷ ወደ መፈራረስ፣ ወደ እርስ በራሳችን እንዳንገባ የሚያስፈራው እሱ ነው እና ለምሳሌ እንደ ጥሩ ነገር ያየ ነው በቲፒኤልኤፍ መግለጫዎች ከተማረ ማህበረሰብ ከከተማውና ከገጠሩ ሰፊ ውይይት እናካሄዳለን፣ በተጠበቀው ሁኔታ አልመራንም የሚል መጥቷል እና ከኢህአዴግም እንደ ግንባር የምንፈልገው እሱ ነው። ምክንያቱ ኢህአዴግ ተሸክሞት ያለ ትልቅ ኃላፊነት ነው ያለው። እሱ ከፈረሰ ምን አይነት ሴናሪዮ ይኖረናል የሚለው በጣም ውስብስብ ስለሚሆን ነው እና ከኢህአዴግ ብዙ ይጠበቃል የሚል ነው ያለኝ። እርስዎ አሁን እንዲያው ተስፋ አለዎት? ኦፕቲሚስት ነዎት? ኢትዮጵያ ውስጥ አሁን የተጋረጠው አደጋ ይወገዳል፣ በኢህአዴግ አመራር የሚል ተስፋ አለዎት? እኔ አሁን ትልቁ ተስፋዬ ከሁለት ነገር ነው የሚመጣው። አንደኛው ካለው ሌሎቹን ይህንን ማድረግ የመቻል አቅም እና ሪያሊቱ ራሱ ኦንደርግራውንድ ያለ አለማየት ታያለ። ሁለተኛው ነገር ደግሞ ኢህአደግ ራሱ በተለይ ያለፉት ሁለት ዓመታት ለእኔ የህዝቡ አመፅ ብቻ አይደለም፣ በውስጣ ኢህአደግ የነበረ ትግል ነው ብዬ ነው የምወስደው እና የዓለም አንድነት ስላልነበረው ወደዚህ አይነት ክራይሲስ የገባ ነው አሁን ደግሞ ኢህአደግ ይህንን ያወቀው ይመስለኛል። ና ስለዚህ ኢህአደግ ብዙ ነገር ይዘዋል። በአንድ በኩል መከላከያ ኃይልም ይዘዋል፣ ፀጥታም ይዘዋል፣ መንግስት መዋቅርም ይዘዋል። አንድ ነገር ካላደረጉ ግን ኃላፊነቱ በጣም ከባድ እንደሚሆን እና እነሱ ደግሞ ይህንን የሚፈልጉት አይመስለኝም እና ምክንያቱም ለእኛም የተሻለ ኢህአደግ ራስ ጠንክሮ እንዲወጣ እና ከዛ በኋላ ከሌሎች ተቋሚዎች እንበላቸው ምሁራኖች፣ የተለያዩ ማህበረሰቦች ና አገሪቱ አለገጠማት ችግር ደግሞ ሁሉም ነገር በማሰባሰብ የምን አይነት ስርዓት በእኔ እይታ ከእንግዲህ በኋላ ኢትዮጵያ ከዚህ በፊት እንደነበረችው እንደማትሆን ነው። አመራሩ ራሱ ራሱም እንኳን ቢገመግም ለአዲስ መድረክ በሚመጥን መልኩ እንደሚሆን ነው ኤክስፔክት የማደርገው እና ለዛም ነው አሁን ተስፋ የደከመ ነው እየተናሰ ያለው ምክንያቱ ሌላ አማራጭስ ምን አለን ወደሚል ነው ይሄድ ካለው እና ህዝቡም ራሱ ለሰላም እንዲቆም ምሁራኖቹ ሁሉ ለሰላም እንዲቆሙ፣ በብሔር መካከል ያሉ ግጭቶችም ደግሞ እንዳይባባሱ ትልቅ ኃላፊነት በሁላችን የተጋረጠብን ይመስለኛልና፣ አሁን ኃላፊነት የሁሉ ሆኖ እያለ ግን ለሽግግሩም ይሁን ለዲሞክራሲያዊ ጥያቄዎችን ወሳኝ እንደሚሆን ነው እና የሆነ ኃይል ጠንካራ ሆኖ ይህንን ሰላሙን መቃኘት እንዳለበት ይታየኛል። ለዛ ነው በጣም አስቸጋሪም ቢሆንም ግን ተስፋው ስቲል አልተማጠጠም የምልበት። በጣም አመሰግናለሁ አቶ መረሳ ጸሐዬ እንደተለመደው ለሰጡን አስተያየት።